Economiu, amo. የአፍሪካ አንድነትን መስራቾች የአንዴ እንደተለሙት ቀዳማዊ ኃይለ ሥላሴና እንደነ ኳሜ ኑክሩማን ያሉ ትላልቅ መሪዎች ይገኙበታል። የመንግሥታት ኅብረት ከዛም አልፎ የአፍሪካዊነት መንፈስ በዛቻው አህጉር ከሰሜን እስከ ደቡብ ከምዕራብ እስከ ምሥራቅ ድረስ በነዋሪዎቹ ዘንድ በየጊዜው የተጠናከረ መጥቶ አንድነታቸው ገኖ እንዲወጣ በተለይ አብዛኛዎቹ መሥራች አባል አገሮች ይህን ያኔ አይተው ለማለፍ ይፈልጉ ነበር። ከተቋቋመ ይኸው አሁን ሁለት ትውልድ ቢያልፎም የደረሰባቸው ግቦች ብዙዎቹ እንደሚሉት አጥጋቢ አይደለም። በዚህ ሳምንት በኒጀር ዋና ከተማ በኒያሚም የሚካሄደው ጉባኤ ምናልባት በዚሁ እላይ በተዘረዘሩት ዓላማዎች ላይ መልሶ ያተኩር ይሆናል። 2063 የሚባለውን ስም ይዞ ከቅርብ ጊዜ ወዲህ አህጉሪቱ ላይ ብቅ ያለው ትልቁ የአፍሪካ አጀንዳም አንድ በአንድና ተራ በተራ መሟላት ያለባቸውን ብዙ ቁም ነገሮች አንድነቱና ኅብረቱን ለማጠናከር የተበተነው ሰነድ በገጾቹ ላይ አዝሏል። አንደኛው ነጥብ በአህጉሪቱ በአፍሪካ የኢኮኖሚ እድገትና የልማት እርምጃም ላይ ልዩ አተኩሮ አድርጓል። ኢኮኖሚውን ማስታኮ ይሄው የአፍሪካ አጀንዳ አሥራ አራት ነጥቦችን አያይዞ አብሮ አንስተዋል። ስለ ትላልቅ አውራ ጎዳናዎች በአህጉሪቱ መዘርጋት አብሮ ያነሳል። ድንበር አልፈው ስለሚሄዱ የባቡር ሀዲዶች መገናኛዎችና ማዕከላዊ ጣቢያዎችም መቋቋም ሰነዱ ይተርካል። ከዚሁ ጋር ስለ ትምህርትና ስለ ምርምር አስፈላጊነት መለስ ብሎ ያነሳል። ሳይንስና ቴክኖሎጂን ያስቀድማል። ባህልና ሰላምን ለምንወዳት ለምንኖርባትም ለአፍሪካ ቤታችን ለአህጉራችን ይህ ነው ዓላማው። በሥራ ላይ አውለን በቅርቡ ማየት እንፈልጋለንም ሰነዱ ይላል። ማየት ግን እንደሚቻለው ብዙ ቦታ ከዚህ ዓላማ አፍሪካ በተለያዩ ምክንያቶች በጣም ርቃ ተመልካቾች እዚህ እንደሚሉት አሁን ትገኛለች። ሰላምን አስመልክቶ አጀንዳው ላይ የሰፈረው የጋራ ንጥብ እስከሚመጣው ዓመት ድረስ በአህጉሪቱ ውስጥ ተጽፎ እንደሚነበበው ታጥቀውና መሣሪያ ይዘው እዚያና እዚህ መንግሥታትና ዜጎቻቸውን የሚያተረማምሱትን ቡድኖች ትጥቅ አስፈትቶ ሰላምና እርቅና አውርዶ ለአህጉሪቱ እድገት ሲባል አብሮ መኖር ይቻላል የሚል የተቀደሰ ዓላማ ይኸው ሰነድ አዝሏል። እንደ ታሰበው ግን ይህ ፈጽሞ አሁን ብዙ ቦታዎች እንደሚታየው ትጥቅ ሊያስፈታ አልቻለም። መቀመጫው አዲስ አበባ ላይ የሆነው የሰላምና የጸጥታ ተቋም ተጠሪ አቶ ደሱ መርሳ ለዲደብሊው እሳቸው እንዳሉት እንደ ታሰበውና የአፍሪካ ህብረት እንደተመኘው ይህ የትጥቅ ማስፈታት ዕቅድ እስካሁን ድረስ ብዙ ቦታዎች ተሞክሮ አጥጋቢ ውጤት አላመጣም። ከስድስት ወር በኋላ ሁለት ሺህ ሃያ ዓመተ ምህረትን እንደ አውሮፓን አቆጣጠር ተቀብለን እናከብራለን። እንደምናየው መሣሪያቸውን የታጠቁ እንጂ መሣሪያቸውን ያስረከቡ ቡድኖች አሁን በብዛት የሉም። 263 የተባለው የአፍሪካ ትልቁ የሥራ አጀንዳም ሰላምን ከሌሎቹ አስፈላጊና አንገብጋቢ ነጥቦች ጋር በአህጉሪቱ ላይ በሥራ ላይ አውላለሁም ባይ ነው። የተለያዩ የአጀንዳው ነጥቦች ለየብቻቸው የሚታዩ ሳይሆን በጥብቅ የተያያዙና የተሳሰሩ በመሆናቸው ተመልካቾች እዚህ እንደሚሉት ከሌሎች ነጥቦች ጋር አብረውም መታየት ይኖርባቸዋል። ይህ አጀንዳ 2063 የሚባለውን ስም ይዞ አፍሪካ ላይ ብቅ ያለው አጀንዳ ሌላው ገጹ ላይ ስለ ልማትና ስለ እድገት ብቻ ሳይሆን ስለ ፓን አፍሪካኒዝም፣ ስለ መላው የአፍሪካ አንድነትና ትስስር አብሮ ያነሳል። ወረድ ብሎም አጀንዳው ስለ አፍሪካ ትንሣኤም ሳይረሳ ያስታውሳል። ስለ ሕግ በላይነትና ስለ ሰብአዊና ዲሞክራሲያዊ መብቶች መከበርም በአፍሪካ እያይዞ ሰነዱ ይጠቅሳል። ስለ መልካም አስተዳደርና ስለ ሴቶች እኩልነት የሚየው ሰነድ ያብራራል። አጀንዳው የቅኝ ገዢዎች በዘርና በጎሳ አፍሪካን ከፋፍለው የገዙበትን ዘመንና ዓላማቸውን ውድቅ አድርጎ ስለ አንድ የአፍሪካ የማንነት ጥያቄ ስለ ጥንታዊ ባህሏና ስለ እሴቶቿ ተጠናክሮ አንድ ቀን መውጣት 2063 አጀንዳ በግልጽ ቅጠሉ ላይ አንስተዋል። አንደኛው ነጥብ በሥራ ላይ ተተርጉሞ እዚያው በአፍሪካ አለመታየት ሌሎቹን የአጀንዳ ነጥቦች ተቀባይነት እንዳይኖራቸው አለ ጥርጥር ታዛቢዎች እንደሚሉት ያደርገዋል። that I see um, are very, very important. የቶጎ የፖለቲካ ሳይንስ ተመራማሪ ለጣቢያችን ለዲደብሊው እሳቸው እንዳሉት ሰባቱም የአጀንዳው ነጥቦች ከሌላው ጋር የተያያዘና የተሳሰረ መሆኑን ያሳየናል ብለዋል። የአንደኛው መሳካት ወይም ተጨናክፎ መውደቅ፣ ነገሮች ሁሉ በአፍሪካ የተሳሰሩ በመሆናቸው ያ ጥሎት የሚሄደው ስዕል በቀላሉ የሚታይ ትንሽ ነገር አይደለም። የተኩስ ማቆም ስምምነትና መሣሪያ መፍታት ለአንድ አገር የኢኮኖሚ ዕድገት እጅግ በጣም ወሳኝ ነው። አብዛኛው የአፍሪካ ግዛት የጦር ሜዳ ከሆነ 2063 የተባለውን ትልቁን አጀንዳ በሥራ ላይ ለማዋል ሙከራ ማድረግ ምሁሩ እንዳሉት እጅግ ከባድ ነው። ትልቁ ጥያቄ አሁን ብዙውን ሰው እዚያ ያሳሰበው ራሱ የአፍሪካ ኅብረት የነደፈውንና ራሱ በሥራ ላይ አውላለሁ ብሎ ያስተዋወቀውን የራሱን አጀንዳ እንዴት አድርጎ ነው በቀረውና ባለችው በተረፈችው አጭር ጊዜ ውስጥ ይህን በሥራ ላይ ተርጉሞ ዓላማውን ከግቡ የሚያደርስ ሰው የሚለው ጥያቄ ነው። አንዳንዶቹን ነጥቦች በሥራ ላይ ለማዋል መሞከር ቀላል ይመስላል። አንዳንዶቹ ደግሞ ጨርሶ የማይነኩና የማይገፉም ተራራ ይመስላሉ። ድንበር የለሹን የአፍሪካ የገበያ ዕቃዎች ልውውጥና ንግድ የተባለውን አንደኛውን ዓላማ አሁን አንድ ሰው አንስቶ ጠጋ አድርጎ ቢመለከተው የሚከተለውን ስዕል እሱ ያገኛል። የሐሳብ በሁሉም አባል አጋሮች ዘንድ ተቀባይነት አግኝቶ በሥራ ላይ ከዋለ ከአምስት መቶ ሚሊዮን በላይ የሚሆኑ ገበያተኞችን የሚያስተናግድ ይሆናል። ብዙ ቢሊዮን ዶላር የሚያንቀሳቅስ ትልቅ የገበያ ዕድልም ተመልካቾች እዚህ እንደሚሉት በአፍሪካ ምድር ላይ በአጭር ጊዜ ውስጥ ይዘርጋል። ምናልባት ይህ ወረቀት ላይ ሰፈረው ድንበር የለሹ የነጻ ገበያ ስምምነት በዚህ ሳምንት ስብሰባ ላይ በኒጀር ተመልካቹ ምሁር ሚስተር ዴዜሬ ኦሶጎባቪ እንዳሉት አንዳች ማሰሪያ አግኝቶ በሥራ ላይ በቅርቡ ሊውልም ይችላል። በስብሰባው ላይ ሐሳቡ ተቀባይነት አግኝቶ በሥራ ላይ ሙሉ በሙሉ ሊውልም ይችላል። ይህ ከሆነ ደግሞ የአፍሪካን የወደፊት ጣድል እንዳለ የገበያ ትስስሩ በአንዴ ይቀይረዋል የሚያደር ኮንቲኔንት ገበያን ተከትሎ በአፍሪካ ውስጥ ከአንዱ ጠረፍ ወደ ሌላው አካባቢ መንቀሳቀስ ከእንግዲህ ለነጋዴዎች ሆነ ለአፍሪካ ገበያተኞች፣ ለሠራተኞች ሆነ ለምግብና መጠጥ አቅራቢዎች እጅግ አመቺ ይሆናል። ለእነሱ ብቻ ሳይሆንም ሌሎቹም የኅብረተሰብ ክፍሎች አዳዲስ የሥራ ዕድል ሊከፍትላቸው ይችላል። ችግሩ ግን ያለው እዚህ እንደሚባለው ሁለት ወይም በሦስት ቦታዎች ላይ ነው። እሱም በመተላለፊያ ወረቀትና በቪዛ ላይ በመኖሪያ ፈቃድና በቁጥጥርም ላይ ነው። ከእሱ ጋር ተያይዞም በሚነሳው የአውራ ጎዳናና የባቡሩ መስመር የአየር መንገድና የዕቃ ማራገፊያ የወደቦች ችግርና ፈቃድም ላይ ያተኮረ ነው። አንዱ ከአንዱ ጋር ስለሚያያዝ ጎረቤት አገሮች ወይም ራቅ ያሉ አካባቢዎች እርስ በራሳቸው ምን ያህል ይተማመናሉ የሚለውም አስቸጋሪ ጥያቄ መልስ ማግኘትም ይኖርበታል። በብዙ ሺህ ኪሎ ሜትር የሚቆጠር አውራ ጎዳና ለመቅደድ፣ ድልድይና የባቡር መስመሮችን በአጭር ጊዜ ውስጥ ለመዘርጋት፣ ወደቦች ለማስፋትና የአውሮፕላን ጣቢያዎችን በአፍሪካ ለመክፈት በቀላሉ በመጀመሪያ ብዙ ሚሊዮን በዶላር የሚቆጠር ገንዘብ ማፍሰስን እቅዱ ይጠይቃል። 2063 ሙሉ በሙሉ በሥራ ላይ ተተርጉሞ ለማየት ቢያንስ የአርባ ዓመት ጊዜን ማለት የአዲስ ትውልድን መፈጠር ይዛ ይጠይቃል ያም ሆኖ ግን በሌሎች አካባቢዎችና በሌሎች አህጉሮች እንደሚታየው ጠንካራ መሪዎችና ብሩህ አእምሮ ያላቸው አዋቂዎች አንድ ላይ ተቀምጠው አብረው አንድ ላይ ከሠሩ የአፍሪካ አንድነትና የአፍሪካን ትንሣኤ አፍሪካኖች ባይናቸው የሚያዩበት ቀን ሩቅ አይደለም ያ ካልሆነ ደግሞ የቶጎ ምሁር አንድ እንዳሉት ያሰነድ የአጀንዳም እንደ ማንኛውም ዓላማ ወረቀት ላይ ብቻ ሰፍሮ ሕልም ሆኖ ይቀራል። ይልማ ኃይለ ሚካኤል ለዲ ደብሊው ከበርሊን ከተማ።